በነጆ ከተማ ናሆም ደመላሽ የሚባል የ11ኛ ክፍል የመሰናዶ ተማሪ አንዲት በአራት ጎማ የምትንቀሳቀስ መኪና ቤት ውስጥ ገጣጥሞ ሠርቷል። መኪናዋን ገጣጥሞ እንድትንቀሳቀስ ለማድረግ ዘጠና አምስት ሺህ ብር መፍጀቷን የተማሪው ቤተሰቦች ይናገራሉ። የወጣቱ የፈጠራ ሥራም በሳይንስና ቴክኖሎጂ ሚኒስቴር ተመዝግቦ የባለቤትነት መብት አግኝተዋል ብለዋል። ጽዮን ግርማ ወጣቱንና ቤተሰቦቹን አነጋግራ ተከታዩን ዘገባ አጠናቅራለች። በምዕራብ ሐረርጌ በነጆ ከተማ ተወልዶ ያደገው የ17 ዓመቱ ናሆም ደመላሽ ለቤተሰቦቹ የመጀመሪያ ልጅ ነው። እስከ 15 ዓመቱ ያደገው አያቱ ጋር ነው። ከህፃንነቱ ቤት ውስጥ ያለውን ብረትና እንጨት እየሰባበረ በመገጣጠም ሲለማመድ እንዳደገ እርሱና ቤተሰቦቹ ይናገራሉ። የስድስተኛ ክፍል ተማሪ እያለ ከእንጨት በፔዳል የሚነዳ መኪና መሰል ነገር ሰርቶ ትምህርት ቤት ውስጥ አሳየ። ዘጠነኛ ክፍል ሲደርስ ደግሞ ሶስት ጎማ ያላት በፔዳል የምትነዳ ባጃጅ ሰራ። አሁን ደግሞ አራት እግርና ሞተር ያላት በነዳጅ የምትሰራ መኪና ቤት ውስጥ ገጣጥሟል። ናሆም በዛሬ ሁለት ስናነጋግረው በሳይንስና ቴክኖሎጂ አማካኝነት ለተዘጋጀው የፈጠራ ስራ ውድድር አዲስ አበባ እንደሚገኝ ገልጾልናል። መኪናዋን ለመገጣጠም የገዛው ሞተር ብቻ እንደሆነ ገልጾ ሌላውን ነገር ግን ቤት ውስጥ እየበየደ እንደሰራ ይናገራል። አራት እግር አላት። ስፒዷ ደግሞ አምስት ነው። ጠቅላላው ቦዲው ከብረት ነው። ሻንሲውንም እኔ ራሴ ነው እየሰራሁት በቃ አንድ መኪና ያለውን ሁሉ አላት። ልጅ ያለው በቃ ስለመኪና ነገር መኪና ስላለ ስለ መኪና ነገር በቃ መንዳትም መኪናውን በቃ በጣም ነው የምወደው መኪና። ለዛ ነው በቃ የፍረ እና አሁን ቤተሰቦቹ በነጆ ከተማ በልብስ ንግድ ላይ የተሰማሩ እንደሆኑ ገልጾ የሚሰራው ስራ ይሳካለት አይሳካለት ሳያውቁ ገና ከጅምሩ ድጋፍ ስለሚያደርጉለት አመስግናቸዋል። ረ ቤተሰቦችን በቃ ከምንም በላይ ከእግዚአብሔር በታች በጣም ነው የማመሰግናቸው። ይሄን ያህል ብር ለትሪያለ እንደ ሂሮ የሚያወጣ ሰው የለም። አንችም እንደምታውቂው ይሄ ብዙ ብር ስለሆነ እኛ ቤት ነበረ፣ እኔ መንዳት ሳልጀምር በፊት ማለት ነው። እኛ ቤት ነበረ። እሱን እንትን አድርጌ ነው ቢዚ አድርጌ ነው በቃ የጀመርኩት። ለመጫወጫ ለምናምን ብለን ነው የምሰራው አለ በልጅነት ጊዜ ያኔ ይህ እንዲህ አራት ጎማ ከእንጨት ነው የሰራት በመጀመሪያ ጊዜ ማለት ከእንጨት አራት ጎማ ያለው መኪና ሰርቼ አራት ሰው ጭኖ ለመሄድ አቅም አለው። አባቱ አቶ ደመላሽ ባጫ ልጃቸው ገና ከልጅነቱ የሚያደርገውን ጥረት አይተው እንዳበረታቱት ይናገራሉ። ከአሁን በፊት አንድ ሰርቶ ነበረ በሃይስኩል የባጃጅ ነገር ሶስት ችግር ሆና በፔዳል የምትንቀሳቀስ ነበረች። ያኔ ከዛ ተነስቼ እኔ ልጁ ራይ እንዳለ እና ቀጣይ ደግሞ በኢንጂን የሚንቀሳቀስ ይሰራለሁ አለ። ሁሉም በራሱ ፈጠራ ሰርተዋል። እና ሻንሲ ሁሉ በራሱ እስከ ከረሶሪያ ድረስ በራሱ በቃ በፈጠራ ሰራ ሁሉ ነገር፣ ከመኪና የሚጎለው ነገር የለም። ስፒዶሜትር ራሱ ይቆጥራል። ጅ ማለት ንዱ ሁሉም ክላክስ እስከ ፍሬቻ ድረስ አለው። ከፈረንጆች መኪናም የምለይበት አላላይ አምስት ማርሻ አለው። የፈረንጆች አንድ ነው ይገኝ እስካሁን አምስት ማርሽ ያለው አላየኝ። እንግዲህ እኔ መኪና ነዲቻ አለው ጥቂት ጊዜ እና የአላ ማርሽ አምስት ነው አለ። የፊት ማርሽም አምስት ነው አለ ራይ ያለው ራዩ ደግሞ ትልቅ ስለሆነ ራዩን እናሳካለን ብለን ነው እንግዲህ የዚህ ደረጃ ደርሰዋል። እናቱ ወይዘሮ ሃይማኖት እንዳለው ስለልጃቸው ሲናገሩ በትምህርቱ በጣም ጎበዝ የደረጃ ተማሪ፣ በጸባዩ የተመሰገነና ወደፊት በስራው ከፍተኛ ደረጃ መድረስ እንደሚፈልግ አይተው በየጊዜው የገንዘብ ድጋፍ እንዳደረጉለት ይናገራሉ። ብዙ ነው፣ ወደ ዘጠና አምስት ሺህም ደርሰዋል። እኛ ያላሰብነው ስንት ነገር አለ፣ ይበላሻል፣ ይቀየራል በቃ እያል እያል ከዛም በላይም ይሁን ሊሆን ይችላል። አባቱ እንደነገሩን መኪናዋ በነጆ ከተማ መነዳት ተጀምራለች። እየሞከሯት እንደሆነም ነግረውናል። እርሳቸውም ሞክረዋታል። አው እኔም ነድቻ አለው ትንሽ አንድ ቀን ነድቻ አለው አሳይቶኝ አብረን ነበርነ። ለጓደኞችም እያሳፈረ ነው። በጣም ደስታ ተሰምተኛል። ከብሩ በላይ እንዳው በጣም ስማችንን አነሳ። በዚህ ምክንያት ደስ ብሎናል በጣም ዛሬ። በአስራ ሰባት አመቱ የአስራ አንደኛ ክፍል ተማሪ ያለ ቤት ውስጥ የገጣጥማትን መኪና ወደፊት አሻሽሎ ለገበያ መቅረብ የሚችል መኪና የመስራት ተስፋ እንዳለው ገልጾልናል። አሁን አንዳንድ ሶፍትዌር ሆኖ ኮምፒውተር ላይ ያለው አለ፣ አንዳንድ ነገሮች ማነው ለወደፊት ቴክኖሎጂ ሆኖ ለሀገር ጠቃሚ የሚሆን ነገር እነሱ እነሱን በድርጊት ለማያሳየት ማለት ነው።